የስድስተኛው ብሔራዊ ምርጫ የመራጮች ምዝገባ በአንዳንድ የአገሪቱ ክፍሎች እስካሁን ያልተጀመረው በትራንስፖርት እጥረት ነው ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በትላንትናው ዕለት ለአሜሪካ ድምጽ የተናገሩ ተፎካካሪ ፓርቲዎችም በየምርጫ ጣቢያዎቹ የመመዝገቢያ ስፍራ ቢዘጋጅም ምዝገባው ባለመጀመሩ ቅሬታቸውን አሰምተው ነበር። የኢትዮጵያ ብሔራዊ ምርጫ ቦርድን ያነጋገረችው አስቴር ምስጋናው ተከታዩን አድርሳናለች። ትላንት የአሜሪካ ድምፅ ያነጋገራቸው የተፎካካሪ ፓርቲዎች የመራጮች ምዝገባ ተጓዝቷል ሲሉ ቅሬታቸውን ገልጸዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የባህር ዳር ልዩ ዞን ምርጫ አስተባባሪ አቶ መንግስቱ አማረ ከመጋቢት 16 አንስቶ የመራጮች ምዝገባ እንደተጀመረ በብሔራዊ ምርጫ ቦርድ ቢገለጽም በሀገሪቱ አንዳንድ አካባቢዎች እስካሁን ምዝገባ እንዳልተጀመረ አረጋግጠናል ነው ያሉት። መጋቤት 1 ጀምሮ የእጩዎች ምዝገባ ወይም የመራጭ ምዝገባ ይጀምራል ተብሎ ብሔራዊ ምርጫ ጎድ ይፋ አድርጓል። በዛ መሰረት አባሎቻችን ወይም ደጋፊዎቻችን እንዲሁም ደግሞ የኢትዮጵያ ሕዝብ ምርጫ ካርድ እያወጣ ነው ወይስ አላወጣ የሚለውን ለማየት ለመከታተል ሞክረናል። እኛም ጨምሮ የምርጫ ካርድ ለማውጣት አስበናል። አዲስ አበባ በተወሰነ ደረጃ ተሎኖ የተጀመረው ነገር ግን ተጀመረ እንጂ ሙሉ ለሙሉ ስራ ያልጀመሩበት ሁኔታ ነው ያለው። በክልሎች ደረጃ ግን ለምሳሌ አማራ ክልልን ስንወስድ፣ እስካሁን አክቲቪ ባህርዳርን ጨምሮ አገልግሎት እየሰጡ አይደለም። አንዳንዶችም እንዲሁም የምርጫ ጣቢያዎች ያሉበት አይታወቅም። አንዳንድ የገጠመን ችግር እሱ ነው። ሌሎች ክልሎችን በተመሳሳይ አዲስ አበባንም ጨምሮ አክቲቪ ሁሉም ወረዳዎች የመራጮች ምዝገባ ጀምሯል ማለት አይቻልም። በእኛ እንትን ግን እኛ ምንድን ነው የተመለከትነው ሂደት ላይ ነው። አንደኛ ምርጫ ቦርድ እየተዋቀረበት ያለው አዲስ ሪፎርም ስለሆነ የተረዳ ነው። ምንድን ነው ይህ የመንግስት እንትን አላመቻች በማለት የዘገየባቸው ሆኖ ያገኘ ነው። ለምሳሌ እኛ አካባቢ እንደ አማራ ክልል ምርጫ ቦርድ ለምን አልተጀመረም ብለን ስንጠይቅ ወይ ቢሮ አይሰጣቸውም ወይ ወንበር አይዘጋጅላቸውም እንዲሁም ደግሞ ምርጫ ጣቢያው የቱ ጋር እንደሆነ እነዛ አስመራጭ ኮሚቴዎች አላወቁትምና እነዚህ እነዚህ ነገሮች ነው ያጋጠሙና ጉዳዩንም ለምርጫ ቦርድ ሪፖርት ማድረጋቸውንና መልስ እየጠበቁ መሆኑንም ገልጸዋል። ሪፖርት አድርገናል። እስካሁን አብዛኛው ህዝቡ ምርጫ ካርድ አልጀመረም፣ ግን መጋቢት 16 ይጀመራል ተብሏል። አሁን ብዙ ቀን አልፏል፣ ሁለት ሳምንት በላይ አልፏል። ይህ ደግሞ መራጩ ካርድ ለመያዝ ትንሽ ጉድለት እና ዋናው ደግሞ መራጩ ካርድ ካላዘ ምርጫ መካሄዱ ትርጉም የለውም እና ይህን ታሳቢ አድርጎ ምርጫ ቦርድ ትንሽ ቀኑን ያሻሽላል ብለን እናስባለን። ልክ እጩዎች ምዝገባ ላይ እንዳሻሻለው እጩዎች ምዝገባ ላይ ያሻሽሏል እና ልክ እንደዛ ይህንም ያሻሽላል ብለን እንጠብቃለን። የአማራ ዲሞክራሲያዊ ንቅናቄ አደ ያህል ሊቀመንበር አቶ ተስፋውን አለምነህ ተመሳሳይ አስተያየት ነው ያላቸው። ሁሉም ቦታዎች ላይ የምርጫ ምዝገባ እየተካሄደ አይደለም። በኢትዮጵያ ብሔራዊ ምርጫ ቦርድ በጊዜ ሰሌዳ መሰረት በአስራ ስድስት ነበረ ያለበት ማለት ነው። እንግዲህ አሁን ዛሬ እያናገርሽን ያለሹ በሀያ ስምንት ነው ስድስት ከሀያ ስምንት ያለው ትልቅ ጋብ ነው። እስካሁን ሁሉም ቦታዎች ላይ አልተጀመረም። ባለፈውም የሆነ ምርጫ ጣቢያ ላይ በአመራ ግራናቸው ነበር የነሱ ይመጣልን አልቻለ ያሉት እነዚህ እነ ችግሮች አሉ። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ሶልያና ሽመልስ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ መጋቢት አስራ ስድስት ቀን የተጀመረውን የመራጮች ምዝገባ ሂደት እንዲህ ይገልጹታል። ቁሳቁስ ስርጭት እና ከዛ ጋር ተያያዥ የሆኑ ጉዳዮችን ያጠረናቀቁበት ቦታዎች ላይ አደርሰናል ሌላኛው ምርጫ አስፈጻሚዎች ስልጠናዎች አንዳንድ ቦታዎች ላይ ክፍተት ያለባቸው የቁጥር ችግር ያለባቸውን እነሱንም አሁን እያሰለጠንን የመራጮች ምዝገባ እንዲያካሄዱ ድርጭት እያደረግን፣ በሶስተኛ ደረጃ ደግሞ በየምርጫ ጣቢያዎቹ መራጮች እየሄዱ እየተመዘገቡ በይም በኩል በተወሰነ ደረጃ የመራጮች ምዝገባ የሚያበረታቱ የተወሰኑ መልእክቶችን በሬዲዮም በቴሌቪዥንም በተለያዩ ሀገሪቱ ክፍሎች እያስተላለፍን እንገኛለን። በአጠቃላይ ሂደት ይህንን ነው የሚመስለው። አንዳንድ ቦታዎች ላይ ችግሮች ያሉባቸው የምርጫ ጣቢያዎች ጋር ቁሳቁስ ያልደረሰባቸው የተወሰነ ሰልፎች አሉ። እነሱንም ቢሆን ለመፍታት አሁን በጣም እየሞከርን ነው። የተወሰነ ደረጃ በአማራ ክልል፣ የተወሰነ ደረጃ በአፋር፣ በተወሰነ ደረጃ በሱማሌ የምርጫ ጣቢያዎች ላይ ቁሳቁሶች ያልደረሰባቸው ቦታዎች አሉ። እነሱም ቀናት ደግሞ እንፈታለን ብለን እናስባለን። የዋናው ችግራችን የነበረ ትራንስፖርት ነው። ከትራንስፖርት ማህበራት ጋር ውላለ ከተለያዩ ተቋማትም ደግሞ የተለያዩ ተጨማሪ ገዛዎችን ማግኘት አለን። እንደምታውቁት የምርጫ ኦፕሬሽን በጣም ትልቅና በመላው ሀገሪቱ እንቀሳቀስ የሚጠይቅ ስለሆነ ሀገሪቷ ውስጥ ያለው የሎጂስቲክስ እኛም ላይ ምርጫም ላይ በጣም በከፍተኛ ሁኔታ ሪፍሌክት አድርጓል እዛ ላይ ታይቷል። እንደዛም ሆኖ እንግዲህ በእኛ በኩል የተቻለን ሁሉ ላይ ያደረግን በሚቀጥሉት ቀናት ውስጥ እንግዲህ ሁሉም ምርጫ ጣቢያዎች ላይ የዚህ ያሉ ችግሮችን እንሰታለን ብለን ነው። እስካሁን ምን ያህል ሰው ተመዝግቧል? ሪፖርት ሊኖሩ አናውቀውም፣ ቁጥሩን ገና ነው። እውነቱን ለመናገር በተለያዩ ክልሎች የምናገኛቸው የተወሰኑ ቁጥሮች አሉ፣ ግን እነሱን ማንድላ ሳመራ ይዘርጎ ለመምጣት አይ ቲንክ የሚቀጥለው ሳብት ነው ያን ልናቀመ እንችለው። ስለዚህ ከዛ ላይ ተነስተን ምንም አይነት የምርጫ ምዝገባ ከተጀመረ አስራ አምስት ቀን አልፎታል። የኢትዮጵያ ብሔራዊ ምርጫ ቦርድ ካሳወቀበት ከዛሬ ጀምሮ ብሎ ከተናገረበት አስራ አምስት ቀን ሆነ እና በቀሩት ጊዜያት ውስጥ መራጮችን መዝግቦ ማጠናቀቅ ይቻላል። ሙሉ ለሙሉ የመራጮች ምዝገባ የመጀመሪያው ቀን ሁለተኛው ቀን ጀምሮ የተከፈቱባቸው ቦታዎች ላይ ሰፊ ጊዜ ስለነበር የመራጮች ምዝገባ ማጠናቀቅ ይቻላል። ያልተከፈቱባቸው ቦታዎች ላይ ምን ጥያቄ የለውም። የማካካሻ ተጨማሪ ቀናት ያስፈልጋሉ። የማካካሻ ተጨማሪ ቀናት እና ሌሎቹ ከዛ ጋር የተያዙ ችግሮችን እየፈታን እቀጥ ማለት ነው የመራጮች ምዝገባ ብቻ ሳይሆን የጮች ምዝገባም ተመሳሳይ ችግር ገጥሞ ነበር። የምታስታውሱ ከሆነ የጮች ምዝገባ ስንጀምር መጀመሪያ አምስት ክልሎች ላይ ብቻ ነው የጀመርነው። ከዛ ቀጥሎ ነው ወደ ሌሎች ኤክስፓንድ ያደረግነው። ከዛ እንደገና ተጨማሪ አራት ቀን ከዛ ሁለት ቀን የጮች ምዝገባ ቀናት ደጋሚ በየጀመርንባቸው ዙሮች ጨምረናል። ስለዚህ ከዛ ደግሞ በልዩ ሁኔታ ደግሞ በጣም በአስቸጋሪ ሁኔታ ውስጥ የነበሩ እና ለመመዝገብ ችግር አለባቸው የሚባሉ ቦታዎች ላይ ደግሞ እንደገና በልዩ ሁኔታ ልዩ ምዝገባዎችን አድርገናል። ስለዚህ የመራጮች ምዝገባም ከዚህ የተለየ አይሆንም። ለእያንዳንዱ ኬዝ ባይ ኬዝ እና በየአካባቢ ምዝገባ የጀመርንበት ጊዜ፣ ምዝገባ የጠናቀቀበት ጊዜ ደስ ምን ያህል መራጮች መመዝገብ ይችላሉ የሚባለውን አይተት የማካከል ቀናትን እየጨመረን እንቀጥላለን ማለት ነው። የጸጥታ ችግር ባለባቸው አካባቢዎች እስካሁን ምንም አይነት ቁሳቁስ አለመጓጓዙን ጠቅሰው በእነዚህ አካባቢዎችም ምርጫ ይካሄድ ወይስ አይካሄድ ለሚለው ቦርዱ የወሰነው ነገር እንደሌለ ይናገራሉ። እስካሁን ድረስ እንግዲህ በተያዘለት ጊዜ ሰሌዳ አይካሄድም የሚል ውሳኔ ላይ ቦርዱ አልደረሰም። በእርግጥ የቁሳቁስ ስርጭት የዘገየባቸው ወለጋ ብቻ አይደለም። ለምሳሌ አማራ ክልል አጣዬና ከዛ ጋር ተያይዞ በነበሩ ችግሮች የተነሳ አራት ምርጫ ክልሎች ላይ ቁሳቁስ አላሰራጨ ነው፣ የጸጥታ ችግር በመሆኑ ማለት ነው። ወለጋ ለን የቁሳቁስ ስርጭት ከፍተኛ መዘግየት አለን። ቤኒሻንጉል ላይም በተወሰነ ደረጃ መተከል ሰው ላይ የቁሳቁስ ስርጭት መዘግየት አለን። ይሄ እንግዲህ የመራጮች ምዝገባ ወቅት እንደገና ድጋሚ ወደጆች ምዝገባ ልመልስሽ ነው። በእጆች ምዝገባ ወቅት ተነስቶ የነበረ የአማራ ክልል እንኳን አልነበረም። ግን በወለጋ በአራቱ ዞኖች እና በቤኒሻንጉል በኩል በጣም ከሌሎቹ ከኖርማል ሂደቱ ዘግይተን ነው። የዕጩዎች ምዝገባ ቁሳቁሶች ድርጅታችን በጥንቃቄ መደረግ ስለነበረበት በጥንቃቄ አድርገን ጌጥ በመሆን ያጠናቀቅ ነው። ስለዚህ የኛውም ድል ያሳያል፣ መዘግየት ያሳያል። ግን እስካሁን ደረስ በቦርዱ በኩል ምርጫ ሊካሄድባቸው የማይችልባቸው ቦታዎች ተብሎ የተሰጠ ምንም አይነት ውሳኔ የለም። መዘግየትም ቢኖረው ከጸጥታ ተቋማትም ጋር በጣም በጋራ እየሰራት ስለሆነ በተቻለን መጠን እናደርጋለን ብለን ነው የምናስበው። በኛ የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ ናቸው። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር